የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የአቃቤ ሕግን የይግባኛ ቤቱታ ተቀብሎ የቀድሞ የአንድነት ፓርቲ የሕዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውና ሌሎች አራት ተከሳሾች ቀርበው እንዲከራከሩ ትእዛዝ ሰጥቷል። ክርክሩ ለሚቀጥለው ህዳር 29 ቀን ተቀጥሯል። መለስካቸው አምሀ ዝርዝሩ ልኮልናል። አቃቢ ህግ የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት ነሐሴ 14 ቀን 2007 ዓ.ም በተለይ በእነ ሀብታሙ አያሌው ጉዳይ በሰጠው ብይን ቅር በመሰኘት ያቀረበውን የይግባኝ አቤቱታ እንደ እንደተቀበለው የፌዴራሉ ጠቅላይ ፍርድ ቤት የይግባኝ ሰሚ ችሎት ዛሬ አስታወቀ። ፍርድ ቤቱ መዝገቡን መርምሮ አቤቱታ የቀረበበት ጉዳይ ያስቀርባል ብሎ መወሰኑንም ገልጿል። ስለሆነም የቀድሞ የአንድነት ፓርቲ አመራር አባላት የነበሩት አቶ ሀብታሙ አያሌውና አቶ ዳንኤል ሽበሺ የአረናው አቶ አብርሃ ደስታ የሰማያዊው አቶ የሸዋስ አሰፋ እንዲሁም አቶ አብርሃም ሰሎሞን ካሉበት ቃሊቲ ማረሚያ ቤት ህዳር 29 ቀን 2008 ዓ ም ቀርበው እንዲከራከሩ ፍርድ ቤቱ ትእዛዝ ሰጥቷል ነሐሴ 14 ቀን 2007 ዓ ም የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት በሰጠው ብይን አቃቢ ሕግ በሽብር ወንጀል የከሰሳቸውን አምስቱንም ተከሳሾች መከላከል ሳያስፈልጋቸው በነጻ አሰናብተዋቸው ነበረ። በተለይም አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ እንዲፈቱም ትእዛዝ መስጠቱ አይዘነጋም። ይሁንና ይህ የከፍተኛው ፍርድ ቤት ብይንና ትእዛዝ አቃቤ ሕግ ለጠቅላይ ፍርድ ቤቱ ባቀረበው አቤቱታ ታግዶ የቆየ ሲሆን ጉዳዩ በቀረበው አቤቱታ መሰረት ለክርክር ያስቀርብ ወይም አያስቀርብ እንደሆነ ለመወሰን አራት ተከታታይ ቀጠሮችን ወስዷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ